የሶማሊያ ክልላዊ መሪዎች ወደ አዲስ አበባ ሲጓዙ የቆዩት በሀገሪቱ ፌዴራል መንግስት ፈቃድና ይሁንታ ነው ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አመልክተዋል። የሀገሪቱን የውጭ ዲፕሎማሲ ግንኙነት በሚመለከት ኃላፊነት ያለበት ብቸኛ አካል የሶማሊያ ፌዴራል መንግስት ነው ብለዋል የኢትዮጵያው ጠቅላይ ሚኒስትር። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው ከፕሬዝዳንት መሐመድ አብዱላሂ ፋርማጆ ጋር ሰሞኑን በብሔራዊ ቤተ መንግስት በሰጡት መግለጫ ነው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስለ ጎረቤት ሶማሊያ ክልላዊ መንግስታት የተናገሩት። እናም ጠቅላይ ሚኒስትሩ ወደ አዲስ አበባ እየተጋበዙ ስለሚመጡ የዚያች ሀገር ክልላዊ መንግስታት መሪዎች ከሶማሊያ ብሔራዊ ቴሌቪዥን ለቀረበላቸው ጥያቄ ምላሽ ሰጥተዋል። መሪዎቹ ወደ አዲስ አበባ የሚጋበዙትም ሆነ የሚመጡት በሶማሊያ ፌዴራል መንግስት ፈቃድ መሆኑን ነው ያስረዱት። ከሶማሊያ ክልላዊ መንግስታት ጋር ግንኙነት ስናደርግ የቆየ ነው። በሶማሊያ ፌዴራል መንግስት ፈቃድ ነው። ስለዚህ ይህንን እያደረግን ያለነው በቀጥታ አይደለም። የድጋፍና የድርድር አስፈላጊነት ሲኖር ሁልጊዜም ፌዴራል መንግስቱን እናሳውቃለን። በሶማሊያ ፌዴራል መንግስት ፈቃድም አዲስ አበባ እየመጡ ይሰራሉ። ከሁሉም የሶማሊያ የአመራር ደረጃዎችና መሪዎች ጋር የቅርብ ግንኙነት አለን። ከጦርነትና አለመረጋጋት መውጣት ያቃታት በአልሸባብ የሽብር ድርጊትም የምትታመሰው የጎረቤት ሶማሊያ መንግስት ገና በሁለት እግሩ አልቆመም። የተሻለ ሰላም ያላቸው ሶማሊላንድና ፑንትላንድን የመሳሰሉ የአገሪቱ አካባቢዎች ግን በንጽጽር የተረጋጉ የሚባሉ ክልላዊ መንግስታት አሏቸው። ሶማሊላንድ እንዲያውም ከሶማሊያ መገንጠሏን በመግለጽ ዓለም አቀፍ እውቅና ስትሻ ቆይታለች። ለጠቅላይ ሚኒስትር ኃይለማርያም የቀረበው ጥያቄም እነዚህ የሶማሊላንድና የፑንትላንድ መሪዎች ወደ አዲስ አበባ ዙ መምጣታቸውን እና ከኢትዮጵያ መንግስት ጋር ያላቸውን ግንኙነት መነሻ ያደረገ ነው። በጎረቤት ሶማሊያ ውስጥ እውቅና ያለው መንግስት አንድ ብቻ መሆኑን ነው ጠቅላይ ሚኒስትሩ በምላሹ ያብራሩት። የፌዴራል ጋቨርንመንት ኢዝ የሶል ሪስፖንሲብል ኦርጋን ፎር ፎሬን ዲፕሎማሲ አንድ ፎሬን ፖሊሲ የሶማሊያ ፌዴራል መንግስት የውጭ ዲፕሎማሲንና የውጭ ፖሊሲን በተመለከተ ኃላፊነት ያለበት ብቸኛ አካል ነው። ስለዚህ ከሶማሊያ ፌዴራል መንግስት ፈቃድና ይሁንታ ውጪ ኢትዮጵያም ሆነች ሌላ ሀገር በሶማሊያ ሉዓላዊነት ላይ ጣልቃ መግባት የለበትም። በዚህ ጉዳይ ላይ ያለን አቋም ግልጥ ነው። myself i will not allow any country to direct እኛ ራሳችን ፌዴራል ሀገር ነን። እኔ ራሴም ብሆን ያለኔ ዕውቀት ከሀገር የክልላዊ መንግስታት ጋር ማንም ቢሆን በቀጥታ እንዲገናኝ አልፈቅድም። ይህ ሀቅ ለሶማሊያም አንድ ነው። ግልጽና በመርህ ላይ የተመሰረትን ነን። ሁሉም ዓላማ የሶማሊያ ህዝብና መንግሥት ሰላምና መረጋጋት እንዲያመጡና ድህነትን እንዲዋጉ ለሶማሊያ ሕዝብም ብልጽግናን እንዲያስገኙ ማገዝ ነው። ሌላ ዓላማና ሐሳብ የለንም። ከሶማሊያ ብሔራዊ ቴሌቪዥን የቀረበውና በጠቅላይ ሚኒስትር ኃይለ ማርያም ማብራሪያ የተሰጠበት ሐሳብ በሁለቱ መሪዎች ውይይት ወቅት ተነስቶ እንደነበር ማረጋገጥ አልተቻለም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ